ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን በየዕለቱ በየቀኑ በየሰዓቱ እነሆ ከማዱ እየመገበን ሕይወታችንን በድንቅ ሁኔታ እየመራ ለዚህች ለተወደደች ምሽት ደሞ እንድንበቃ ፈቃዱ ሆኗል። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ ከያዕቆብ ቤተሰብ ሕይወት ከያዕቆብም ሕይወት ከነ ዮሴፍም ድንቅን ነገር እንድንማር መንፈሳዊ ዐይኖቻችንን የከፈተልን እግዚአብሔር ዛሬም ከእኛ ጋር ነው። አዎ ዛሬም ድንቅን ነገር ያስተምረናል እግዚአብሔር ዛሬ እስቲ እረፍት ላድርግ ብዙ አስተምሬያችኋለሁ፣ ብዙ ተሸክሜያችኋለሁ፣ ብዙ መንገድን አሳይቻችኋለሁ። ስለዚህ እናንተ ደግሞ ፍሬ ሳታፈሩ ዛሬም ከና ኃጢአታችሁ እንዲሁ አላችሁ ብሎን እግዚአብሔር ፊቱን ከእኛ አላዞርም። አዎ ሊታደገን በልጁም በጌታ በኢየሱስ ክርስቶስ ደግሞ ኖ ምሕረቱን እያሰፋልንና እያበዛልን እንድንቆም ከቅዱሳንም ጉባኤ ጨምሮናልና ስሙን ከፍ ከፍ እናደርጋለን። እግዚአብሔር ከወደደን፣ እግዚአብሔር ከመረጠን ማን ይንቀናል? ማንስ ደግሞ ጣቱን ቀስሮ ይከሰናል? እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬ እንግዲህ ወገኖቼ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ከምዕራፍ አርባ ስምንት እንቀጥላለን። ዝማሬ በማስቀደም የዕለቱን ዝግጅታችንን እንጀምራለን። the same እግዚአብሔር አምላካችን በእውነት የእኔና የእናንተን ጥያቄ መልሷል አዎ የመንፈሳዊ ሕይወታችንን በሽታዎችን እግዚአብሔርም ገስጾት ፈውሷል ዛሬ በመቈዘም ዛሬ ቀን በመጠባበቅ ዛሬ ደግሞ በጨለማና በድንግዝግዝ ዐይነት ውስጥ የምትመላለሱ ካላችሁ ወገኖቼ እጋብዛችኋለሁ ወደ ጌታ ኢየሱስ ክርስቶስ መልስ ወደ ሆነው መድኀኒትም ወደ ሆነው ወደ እርሱ እንድትቀርቡ አሳስባችኋለሁ። ምናልባት የራሳችሁን መንገድ መርጣችሁ በራሳችሁ መንገድ ሩጫ ላይ የምትገኙ እሽቅድንድሞሽም ደግሞ ከጌታ ጋር የጀመራችሁ እነሆ እኔ ቀድማለሁ፣ እኔ በልጣለሁ በማለት አዎ ዘመናችሁን በመሮጥ የምትጨርሱ ልትኖሩ ትችላላችሁ። ለያዕቆብም አልበጀውም። ወገኖቼ፣ በእግዚአብሔር ፊት በመጨረሻ ላይ ጎንበስ እንዳለ ራሱን ዝቅ እንዳደረገ ሐሳቡን መከተል እንደ ጀመረ፣ እንደዚሁ እንደ ያዕቆብ ራሳችሁን ካልሰጣችሁ በስተቀር አዎ ሩጫችሁ ፍጻሜ የለውም፣ ቋጠሮ የለውም። እግዚአብሔር ግን የነገሮቻችን ሁሉ መጀመሪያና መጨረሻ ብናደርገው ነገሮቻችን ያምራሉ ፍሬ ያፈራሉ እኔ በእግዚአብሔር ቤት ውስጥ ዕድሜ ቆጥሬያለሁ ይህንን ያክል ደግሞ አገልግያለሁ ግን ሕይወቴ የተለወጠ አይደለም ግን እኔ ምንም ፍሬ አላይም በሕይወቴ ምን ይሻለኛል? የምትሉ ምናልባት በብቸኝነት ሕይወት ለመኖርም የወሰናችሁ ከእግዚአብሔርም ከሰውም ገለል ያላችሁ ከቤተ ክርስቲያንም ከአገልግሎትም ራሳችሁን ያገለላችሁ ልትኖሩ ትችላላችሁ። አዎ፣ ከእግዚአብሔር ፊት ግን ወዴት መሸሸግ ይቻላል? ወንድሜ እህቴ ሆይ ስማችሁን እገሌና እገሊት ብዬ ባልጠራም እግዚአብሔር በዚህን ሰዓት በእውነት በጌታ መንፈስ ቅዱስ አማካኝነት ሊናገራችሁ ይችላል። ቤቴ ሰላም የለውም፣ እኔ ግን ክርስቲያን ነኝ። አባ ወራዬ ወይም ባለቤቴ እነሆ ጌታን ከተቀበለ አብረንም መኖር ከጀመርን ዕድሜ ቆጥረናል። ልጆችም አፍርተናል። እነሆ ብዙ ነገሮችንም ደግሞ አግኝተናል። ነገር ግን እንደ ክርስቲያን አንኖርም፣ ምን ይሻለናል የምትሉ በሌላ ባለማዊ ኑሮም የምትቀኑ ልትኖሩ ትችላላችሁ። እግዚአብሔር ያሳፍራችሁ ዘንድ ይህንን አድርጓልና፣ ዛሬውኑ በንሳ ወደ እግዚአብሔር ተመለሱ። ዛሬውኑ እግዚአብሔር ሆይ ከፊትስ ወዴት እሸሻለሁ በሉ እግዚአብሔር መፍትሄ ነው ወገኖቼ የሸሻችሁበት የተደበቃችሁበት ገለል ራሳችሁን ያደረጋችሁበት ስፍራ መድኃኒታ አይሆናችሁም የባሰ ጭንቁር ይሆንባችኋል እንጂ በጠላት የምጃልፋችሁ እንዳትሰጡ ዛሬውኑ ሕይወታችሁን ኑሯችሁን ትዳራችሁን ገንዘባችሁን ሁሉ ለእግዚአብሔር አስረክቡ እግዚአብሔር ሆይ እኔም ልጆቼም ያንተ ነን በሉት እግዚአብሔር ያን ጊዜ በበረከቱ ይገናኛችኋል። በእግዚአብሔር ፊት ዝቅ በሉ። ያንተን መንገድ አሳየኝ በሉ። በእናንተ በጊዜ ቀመር ውስጥ ራሳችሁን እከታችሁ እግዚአብሔርን ምን ነው እንዲህ አላደረክልኝም? ጊዜው እኮ ደርሷል። ይሄንን አትመለከትም እንዴ? እኔ እኮ በቤት መኖር ከጀመርኩ አስርና ዘጠኝ ዓመት ሞልቶኛል፣ አስራ አምስትና ዐሥራ ሰባት ዓመት ሞልቶኛል አትበሉ ይህ እግዚአብሔርን እኔ ያውቃለሁ እኔ መርሃለሁ እንደ ማለት ነው። እግዚአብሔርን እኔ መክረሃለሁ እንደ ማለት ነው ወዳጆቼ። እግዚአብሔርን የመከረ እግዚአብሔርን የመራ ማንም የለም። እግዚአብሔር አዋቂ ነው። እግዚአብሔር ትልቅ ነው። ይህንን ነገር ለምን እንደምናገር ጌታ ያውቀዋል። እግዚአብሔር ደግሞ በዚህን ሰዓት ለአንዳችሁ፣ ለሁለታችሁ፣ ለሌሎችም ተናግሯችሁ ሊሆን ይችላልና ማድመጡ መልካም ነው። እግዚአብሔር በባህር መንገድ አለው። እግዚአብሔር በሰዓት ውስጥም መንገድ አለውና ጸጥ ብለን እንቁም። እግዚአብሔር ይባርካችሁ። እናመስግን። ጌታ ሆይ፣ ስለ ሰማህን በእውነት ስላየህን እጅግ አድርገን እናመሰግንሃለን። አንተን ለማመስገን አንተን ከፍ ለማድረግ ከዚህ የበለጠ ቋንቋ ቢኖረን እጅግ ደስ ይለናል። በልባችን ውስጥ ያለውን ሐሴት ተመልከት። በልባችን ውስጥ የፈሰሰውን የአንተን የመንፈስ ቅዱስን ጌታ የታላቅነት ስንረዳ እጅግ ደስ ይለናል፣ ቋንቋም ያጥረናል። እግዚአብሔር አምላካችን ሆይ በእውነት በዚህን ጊዜ ከእኛ ጋር ስለ ሆንክ፣ ስላየን ስለ ተመለከትከን እናመሰግንሃለን እኔንም ወገኖቼንም ስለ ተመለከትክና አመሰግንሃለን። በአንተ የጊዜ ቀመር፣ በአንተ የጊዜ አቆጣጠር፣ በአንተ የጊዜ ሰሌዳ ውስጥ እግዚአብሔር ሆይ አስገባን። ከራሳችን ከሥጋችን ጋር እየተማከርን የምናደርገውን እርምጃና ጉዞ እንዲሁም ሩጫ በዚህን ጊዜ ደግሞ እግዚአብሔር ሆይ በስምህ ሥልጣን አምላኬ ከእኛ ይወገድ ዘንድ በስምህ ሥልጣን አምላኬ በመስቀል እስር እንጥለዋለን። እነሆ እግዚአብሔር አባቴና አምላኬ የኔንም የወገኖቼንም የሥጋር ውጫ በዚህን ሰዓት እንድትገታ በፈቃድ ውስጥም ደግሞ እንድታስገባን እንለምንሃለን። ዛሬ ምግዛን ወደ ጥንቱ እምነታችን ገና የክርስትናናሁ በጀመርንበት እምባችን በሚፈስበት ጉልበታችን ለአንተ ለመንበርከክ በሚሽቀዳደምበት ስፍራ ወደዚያ መልሰን ወደ ጥንቱ መልሰን የዛሬውን ዕውቀታችንን ከአንተ ሊገነጥለን ከአንተ ሊለየን የሚፈልገውን የሥጋችንን ዕውቀት ሁሉ በኢየሱስ ክርስቶስም ይቅር በለን። በዚህ ጊዜ ከኦሪት ዘፍጥረት ምዕራፍ አርባ ስምንት የምንማረውን ትምህርት ደግሞ ባርክልን። ድንቅ ነገርን ማየት እንድንችል መንፈሳዊ ዐይኖቻችንን አብራ። ስለ ሰማኸን፣ ስለ ተመለከትከን መድኃኒትም ሆነ በዚህን ጊዜ በመካከላችን ስለ ተገለጥክ፣ ኦ ጌታ ሆይ እናመሰግንሃለን። በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። ሰማን አድማጮቼ፣ ያዕቆብ ወደ ሞት በቀረበ ጊዜ ያደረገውን ነገር በዕብራውያን ምዕራፍ አሥራ አንድ ቁጥር ሀያ አንድ ላይ ማንበብ እንችላለን። እንዲህ ይላል፣ ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ይህ ምዕራፍ በእውነት የያዕቆብን ሕይወት መንፈሳዊ እድገት ይገልጥልናል። ያዕቆብ ከልጅነቱ ጀምሮ ብዙ ዘመናትን አሳልፏል። ነገር ግን የመንፈሳዊ ሕይወት እድገቱንና የሕይወቱን ለውጥ መመልከት ብዙ እንድንማር ያደርገናል። በሕይወቱ ብዙ መንፈሳዊ እርምጃዎችን ወስዷል። ይህንን ደግሞ እግዚአብሔር መንፈስ ቅዱስ በእውነት ታላቅ ነገርን በልባችን አትርፎልናል። ከያዕቆብም ሕይወት እንድንማር ረድቶናል። በወጣትነቱ ወራት አሮጌው ፍጥረት ሕይወቱን ይገዛ ነበረ። በዕድሜው እየገፋ ሲመጣ ግን አዲሱ ፍጥረት መገለጥ ጀመረ። በክርስትና ሕይወት ውስጥም ቢሆን በጸጋውና ክርስቶስን በማወቅ ማደግ እንዳለብን መጽሐፍ ቅዱስ ያሳስበናል። እስቲ ሁለተኛ ጴጥሮስ ምዕራፍ ሦስት ቁጥር 18 የሚናገረውን ቀደም ብለን እንመልከት። እንዲህ ይላል ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለምም ቀን ድረስ ክብር ይሁን፣ ይላል። በዚህም መሠረት የመንፈስ ፍሬዎች በሕይወታችን ሊታዩ ይገባል። አዎ፣ ልብ በሉ፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ምን አድርጉ ይላል? እደጉ ይለናል። አዎ፣ ይህ ታላቅ ነገር ነው። ከእኔና ከእናንተ የሚፈለግ የሚጠበቅም ነገር ነው። የክርስትና እርምጃችን መጨረሻውም ውጤቱም በዚህ ማለቅ መቻል አለበት። የእግዚአብሔር ትዕግሥትና በሕይወታችን ውስጥ ያለው የማደግ ጸጋ አዎ እንድናድግ እድል ይሰጠናል። ወገኖቼ ከያዕቆብ ሕይወት የመንፈስ ፍሬዎች እድገትን ለማግኘት መታገስ እንዳለብን እንማራለን። እግዚአብሔር ስለዚህ ችሎታውና ትዕግስቱ እጅግ አድርገን እናመሰግነዋለን። እርሱ እኛ በፈቀድነው መንገድ እኛ በመረጥነው መንገድ እንድንጓዝ ስለማያስገድደንና የግድ ስለማይለንም እጅግ አድርገን እናመሰግነዋለን። እግዚአብሔር ለብዙ ዘመናት ከያዕቆብ ጋር በውጣ ውረዱ፣ አዎ በትዕግሥት ተጉዟል። ከእኔና ከእናንተም ጋር እንዲሁ በትዕግሥት ይጓዛል። እኛ እምቢ ያሻፈረኝ ባልንበት ጊዜ እኛ ከእርሱ በብዙ ነገር በኰበለልንበት ጊዜ እግዚአብሔር ያዕቆብን እንዳባበለውና ወደ እርሱም ፈቃድ ወደ እርሱም ሐሳብ እንዳስገባው እኔና እናንተንም እንዲሁ ይታገሰናል፣ ወደ ፈቃዱም ያመጣናል። እግዚአብሔርን ሐሳብ ለማሸነፍ እንኳ ግጥሚያ ብንጀምር፣ አዎ መጨረሻችንን እናውቃለን። እግዚአብሔር ያሸንፈናል። በእግዚአብሔር ሐሳብ ውስጥ መሸነፍ ደግሞ በረከት ነው ወገኖቼ እግዚአብሔር የኔና የእናንተን ሐሳብ ያሸንፍ ዘፍጥረት ምዕራፍ አርባ ስምንት ከቁጥር አንድ እስከ ሦስት ያለውን በመመልከት እንጀምራለን እንዲህ ይላል ኦሪት ዘፍጥረት ምዕራፍ አርባ ስምንት ከቁጥር አንድ እስከ ሦስት ያለውን ተመልከቱ ከዚህም ነገር በኋላ እንዲህ ሆነ እነሆ አባትህ ታሟል ብለው ለዮሴፍ ነገሩት እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ ለያዕቆብም እነሆ ልጂ ዮሴፍ መጥቶአል ብለው ነገሩት። እስራኤልም ተጠነካከረ በአልጋውም ላይ ተቀመጠ። ያዕቆብም ዮሴፍን አለው ሁሉን የሚችል አምላክ በከነአን ምድር በሎዛ ተገለጠልኝ አለው። አዎ ተመልከቱ ወገኖቼ ዮሴፍ ሁሉን ልጆቹን ይዞ ወደ አባቱ ሲመጣ ያዕቆብ ሕይወቱ በደስታ ተጥለቀለቀ። ነገር ግን እግዚአብሔር ዮሴፍን እንዴት እንዳከበረውና ሕይወቱንም እንዴት እንደ ሠራው ባየ ጊዜ በአሥራ ሰባቱ የግብፅ ቆይታ ዓመታት ያዕቆብ እጅግ እግዚአብሔርን አመሰገነ። ያዕቆብ ዕድሜው የገፋና ወደ ሞት ደጃፍ የቀረበ ቢሆንም ጒልበቱን አጠረቃቅሞ ያለፉትን ዘመናት በእግዚአብሔር ፊት ያስብ ነበረ። ያዕቆብ የእምነት ሰው ስለ ሆነ እግዚአብሔር እንዴት እንደ ረዳው ያሰላስል ነበረ። ንግግሩ ሁሉ እግዚአብሔርን በመፍራትና በትሕትና የተሞላ ነበረ። ቁጥር አራትን እስቲ እናንብበው። ባረከኝም እንዲህም አለኝ እነሆ ፍሬያማ አደርግሃለሁ አበዛሃለሁም ለብዙም ሕዝብ ጉባኤ አደርግሃለሁ ይህችንም ምድር ከአንተ በኋላ ለዘላለም ርስት ለዘር እሰጣታለሁ ይለዋል። ይህንን ምስክርነት ለልጁ ለዮሴፍ ሲናገር ሲገልጥ እንመለከታለን። እግዚአብሔር ለያዕቆብ የገባውን ቃል ኪዳን በብሉይ ኪዳንና በአዲስ ኪዳን ሲገለጥ እንመለከታለን። ቃል ኪዳኑ ለአባቶች ለአብርሃም፣ ለይስሐቅና ለያዕቆብ ነበር። በይዘቱም ሦስት መሠረታዊ ነጥቦች ነበሩበት። አንደኛው መንግስት መንግስት፣ ሁለተኛው መሬት መሬት፣ ሦስተኛው ደግሞ በረከት ነበረ። በዚህ ስፍራ ግን ለያዕቆብ አስፈላጊው በረከት ፍሬን እሰጥሃለሁ እንዲሁም ደግሞ አበዛሃለሁ የሚለው በረከት ነበረ። በተጨማሪም ይህንን ምድር ለአንተ ይዞታ አድርጌ እሰጥሃለሁ የሚለውና በአንተ የምድር ነገዶች ሁሉ ይባረካሉ የተባለው ነጥብ በያዕቆብ ዘንድ እጅግ ተወዳጅ ነበረ። እኔና እናንተም ዛሬ ከብዙ ሺህ ዓመታት በፊት እግዚአብሔር የገባውን ቃል ኪዳን ስለ ፈጸመ ዛሬ የሕይወትን መጽሐፍ ይዘን እንገኛለን። ያልተፈጸመ የቃል ኪዳኑ አካልም አለ። ያ ከፊት ለፊት የሚጠብቀን የበረከት ዘመንን ያሳያል። ከቁጥር አምስትና ስድስት ደግሞ ያዕቆብ ኤፍሬምንና ምናሴን ስለመባረኩ መባረኩ እንመለከታለን። እንዲህ ይለዋል። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለቱ ልጆች ለእኔ ይሁኑ፣ ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ፣ በርስታቸው በወንድሞቻቸው ስም ይጠሩ ይለዋል። ሁለቱ የዮሴፍ ልጆች ራሳቸውን የቻሉ ነገዶች ይሆናሉ በእስራኤል ውስጥ። ሁለቱ የዮሴፍ ልጆች ነገድ ከሆኑ አስራ ሦስት የእስራኤል ነገዶች ይኖራሉ ማለት ነው። ይህ በፍጥረታዊ አቆጣጠር የሚሆን ነው። መጽሐፍ ቅዱስ ግን አስራ ሁለቱን ነገዶች ይቈጥራል። የሌዊ ነገድ ራሱን የቻለ ነገድ ተደርጎ አይቈጠርም። ምክንያቱም ሌዋውያን መሬት የማይሰጣቸው የክህነት አገልግሎት የሚሰጡ ነበሩና። ነገር ግን እግዚአብሔር የፈለገው ነገር ስለ ሆነ ሊቆጠሩ ዘንድ ይገባል። ምናሴና ኤፍሬም ዕድሜያቸው ከዐሥራ ሰባት ዓመት በላይ የሆኑ ወጣቶች ነበሩ፣ ምክንያቱም ያዕቆብ ወደ ግብፅ ከመጣ አሥራ ሰባት ዓመት ሆኖታልና። ቁጥር ሰባትን እስቲ እናንብብ። እኔም ከመሶጶጣምያ በመጣው ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለው ራሄል በከናን ምድር ሞተችብኝ በዚያም በኤፍራታ መንገድ ላይ እርሷም ቤተልሔም ናት ቀበርኳት፣ ይላል። አንዳንድ ጊዜ ወገኖቼ ስለ ቤተልሔም ስንዘምር የክርስቶስን ልደት ባድናቆት እንመለከታለን። ያዕቆብ ግን በቤተልሔም ስለ ተቀበረችው ሚስቱ ስለ ራሔል ያስባል። ቁጥር ስምንትና ዘጠኝ እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው? አለው ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚያ አቅርብልኝ አለ ይላል። ይስሐቅና ያዕቆብ ዕድሜያቸው እየገፋ ሲሄድ የማየት ችሎታቸው ይቀንስ ነበረ። ይህ የመካከለኛው ምስራቅ ፀሐይ የሚያስከትል ሳይሆን አልቀረም። ዛሬም ቢሆን በአረቡ ክፍለ ዓለም የሚኖሩ ሽማግሌዎች በብዛት የዐይን ህመም ይታይባቸዋል። ቁጥር ዐሥር የእስራኤልም ዐይኖች ከሽምግልና የተነሣ ከብዶ ነበር፣ ማየትም አይችልም ነበር። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም ይላል ያዕቆብም በትልቅ ፍቅር የዮሴፍን ልጆች አቅፎ ሳማቸው ሊባርካቸውም እንዲህ ሲል ደግሞ ከቁጥር አስራ አንድ እስከ አስራ ሦስት ባለው እንመለከታለን። እስራኤልም ዮሴፍን ፊትህና ያለው ብዬ አላሰብኩም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ ምናሴንም በግራ በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው ይላል። ዮሴፍም ሁለቱ ልጆቹ በያዕቆብ እንዲባረኩ ወደ ያዕቆብ ሲያመጣ በቀኝ በኩል የሚቆመው የበለጠውን እንደሚያገኝ በማሰብ ነው። እስቲ ቁጥር አሥራ አራትን እናንብብ። እስራኤልም ቀኝ እጁን ዘርግቶ በፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ላይ አኖረ፣ እጆቹንም አስተላለፈ ምናሴ በኩር ነበርና ይላል። ኤፍሬም የምናሴ መሪ እንዲሆን ተፈልጎ ነበር። በብዙ ስፍራም የኤፍሬም ነገድ መሪ እንደሆነ እንመለከታለን። እንደ ኢያሱ ያሉ ታላላቅ ሰዎችም የሚወጡት ከኤፍሬም ነገድ ውስጥ ነበረ። በዚህ ስፍራ ያዕቆብ ዐይኑ ከማየት ቢደክምም ዮሴፍ ያደርግ የነበረውን ተመልክቷል። ታላቁን ልጅ በያዕቆብ ቀኝ ለማቆምና ታናሹንም በግራ ለማቆም ይገፋቸው ነበር ያዕቆብ ግን እጁን በማቀያየር ቀኝ እጁን በታናሹ ላይ አኖረ ይህንን ያደረገው ለምን እንደሆነ ግልጽ ባይሆንም ለራሱ ግን ታናሽ ሆኖ እንደ ተባረከ እናስታውሳለን በዚሁ አቅጣጫ ያዕቆብ ታናሹን ልጅ ይባርክ ነበር በመጽሐፍ ቅዱሳችን ውስጥ ይህ ዐይነቱ አሠራር አስደናቂ ነው ዳዊትም በእሴይ ቤት ታናሽ ሆኖ ሳለ ነበር የተመረጠው። እግዚአብሔር የራሱን ሕግ የሚከተል አምላክ ነው። ሰዎች በባህላቸው የሚናገሩትን ነገር የመቀበል ግዴታ የለበትም። እግዚአብሔር በፍጥረታዊ ችሎታቸውም ሰዎችን አይመርጣቸውም። እግዚአብሔር ዝቅ ባለ ልብና በተዋረደ መንፈስ ወደ እርሱ የሚመጡትን ይጠቀማል። ያዕቆብ እጆቹን በማስተላለፍ ታናሹን ልጅ ባረከው። ቁጥር አሥራ አምስት ያዕቆብም ዮሴፍን ባረከ እንዲህም አለ። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ ስሜም የአባቶቼ የአብርሃምና የይስሐቅም ስም በእነርሱ ይጠራ፣ በምድርም መካከል ይብዙ ይላል። በዚህ ስፍራ ያዕቆብ ለበረከት የሚጠቀመው ቋንቋ የደረሰበትን መንፈሳዊ ብስለት ያሳየናል። ያዕቆብ ከእግዚአብሔር አዳኝነት ውጪ የሚታመንበትና የሚታበይበት ሌላ ነገር አልነበረውም። ቁጥር 17ና 18 ደግሞ እንዲህ ይላል ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ጭነው ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም በኵሩ ይህ ነውና ቀኝህን በራሱ ላይ አድርጋለው ይላል። የዮሴፍን ሕይወት በዚህ ስፍራና እስተውሊ አስተውሊ ወገኖቼ፣ እስቲ ቀጠል አድርገን የሚሆነውን ከቁጥር አሥራ ዘጠኝ እንመልከት። አባቱም እንቢ አለ እንዲህ ሲል አወቅኩ ልጄ ሆይ አወቅኩ፣ ይህም ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል ሲል ይናገረዋል ያዕቆብ። በዚህ ስፍራ የሚሰጠውን በረከት ስንመለከት ዮሴፍ የአባቱን ምክር ይቀበል ዘንድ የግድ ነበረ። ምክንያቱም ከቤተሰቡ እርሱም እንዲሁ ታናሽ ነበርና፣ ምንም እንኳ እሱ ታናሽ ልጅ ቢሆንም በረከቱ ግን በራሱ ላይ ታላቅ ነበርና የአባቱን ምክር መቃወም አልነበረበትም። ዘፍጥረት አርባ ስምንት ከቁጥር አንድ እስከ ሁለት ያለውን ተመልክተን የዛሬውን ትምህርታችንን እንደመድማለን። ከሀያ እስከ ሁለት ያለውን ተመልከቱ። በዚያም ቀን እንዲህ ብሎ ባረካቸው። በእናንተ እስራኤል እንዲህ ብሎ ይባርካል፣ እግዚአብሔር እንደ ፍሬምና እንደ ምናሴ ያድርግ። እፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ እሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁም ምድር ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድኩትን ለአንተ ከወንድሞች አንድ እጃብ ልጬ ሰጠው አለው ይላል። ያዕቆብ እምነት አድጓል። እግዚአብሔርም ለዮሴፍ ብዙ በረከቶችን ሰጥቶአል። ያዕቆብም ቢሆን ዮሴፍን ይባርከው ነበረ። ዮሴፍም በሞተ ጊዜ ሁለት ታላላቅ ነገዶችን አፍርቶ አረፈ። በመጀመሪያ ያዕቆብ መሬት ገዝቶ ነበር። አሞራውያን ግን መሬቱን መልሰው ወሰዱት። ያንን መሬት ያዕቆብ በኀይል መልሶ ወሰደው። ያ መሬት ወገኖቼ እስከ ዛሬ ድረስ አጨቃጫቂ ስፍራ ነው። እንግዲህ ዛሬ በቴክኒኩ በኩል እንደ ወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና አደሩ። ካንተ ወደ ማን ሄዳ

It's shall

Yes, you you It's hard.